ዶክተር መንግስቱ ታደሰ በደብረ ብርሃን ዩኒቨርስቲ የስነ ልሳን መምህር፣ የተድባበ ማርያም ቤተ ክርስቲያን ሃይማኖታዊ፣ ባህላዊና ታሪካዊ ቅርሶች ለቱሪዝም እድገት ያላቸው ሚና ፍተሻ በሚል ርዕስ ያካሄዱትን ጥናታዊ ጽሁፍ አንድ የምርምር መጽሄት ላይ ለህትመት አብቅተዋል። በቅድሚያ ከተድባበ ማርያም ቤተ ክርስቲያን መስረታ ለምን አንነሳው? መልካም ተድባበ ማርያም ቤተ ክርስቲያን እነዚህ በዘመነ ኦሪት መስዋዕት ሲሰዋባቸው ከነበሩ ከነ አክሱም ጽዮን፣ ጣና ቂርቆስ እና መርጡለ ማርያም ውስጥ አንዷ እንደነበረች የተለያዩ ምሁራን ያስረዳሉ። እነ ሉሌ መላኩ፣ ዳንኤል ክበት፣ ሩይ ባዬ እንደዚሁም የሳይንት ወረዳ ባህልና ቱሪዝም ቢሮም አንድ ባዘጋጀው መጽሔት ላይ ከእነዚህ ከአራቱ መስዋዕት ሲሰዋባቸው ከነበሩ አንዷ እንደነበረችና በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተ ክርስቲያን አደረጃጀት ከአክሱም ጽዮን ቀጥላ የምትገኝ ታሪካዊ ቦታ ነች። እጅግ በጣም ከጥንታዊ ገዳማት የምትመገብ የገዳማት ሁሉ ንግስት የሆነች እዛ ያሉ አባቶችም ባደረግኩት ቃለ መጠይቅ ነግረውኛል። እጅግ በጣም ብዙ ዘመን ያላት እንደውም የሶስት ሺህ ዓመታት ዕድሜ እንዳላትና ከክርስቶስ ልደት በፊት በተለይ በሚሊክ መጀመሪያው ዘመነ መንግስት የነበረች እንደሆነች ታሪክ ያስረዳል። በተጨማሪም ቤተ ክርስቲያኗ በአርባ አምስት አስራ ስምንት ዓመተ ዓለም ከክርስቶስ ልደት በፊት እንደተመሰረተች። እንደዚሁም ደግሞ በተለይ ይሄ ምኒልክ መጀመሪያው ወደ ከንግስት ሳባ ጋር በጣም የተሳሰረ ታሪክ ያላት ነች። ንግስት ሳባ የንጉስ ሰለሞንን ጥበብ ለማወቅ ወደ ኢየሩሳሌም በሄደችበት ጊዜ የተወለደው ልጅ ምኒልክ የመጀመሪያው ጋር በጣም የሚገናኝና በኋላ ላይ ምኒልክ ወደ ኢትዮጵያ ሲመለስ እጅግ በጣም ብዙ ካህናትንና እንደዚሁም የተለያዩ ቅርሶችን አብሮ ይዞ እንደተመለሰ የሚያሳይ ነው። ስያሜዋንም ባብ የሚለውንም ስያሜ ስንወስድ ከግዕዝ የተወሰደ ቃል ሲሆን ድጋፍ፣ ጫፍ፣ መዛነቢያ፣ ታላቅ ጥላ ማለት እንደሆነ አባቶች ያስረዳሉ። ትርጓሚውም ልክ እንደ ቀስተ ደመና ከታች እንደ ተራዳ በቀኝ በግራ እንደ ግድግዳ ምዕመኑን የምትረዳ የምትደግፍ እንደማለት እንደሆነ እዛ ያሉት አባቶች ይናገራሉ። ብዙ ነገር አለው። ከአመሰራረቷ ጀምሮ በተለይ ከእስራኤል ጋር እጅግ በጣም የተፈከረ ግንኙነት እንዳላትና እንደ አፈ ታሪክ ተጨባጭ ማስረጃ ለማግኘት በጣም የሚከብድ ቢሆንም ቤተ መቅደሷን በመጀመሪያ እንደመሰረተ የሚነገርለት አሚናዳብ የተባለ የቅዱስ ዳዊት የወንድሙ ልጅ በተለይ ቤተለሙ መስፍኑ ሳቤክ የሚባል ሲሆን በዛ ጊዜ ተድባር ማርያም ፓትሪያርክ ሊቀ ካህኑ አዛርያስ እንደነበረ ይነገራል። ሊቀ ካህኑም ባወጡት ማሳሰቢያ መሰረት በቤተ ክርስቲያኗ ዙሪያ ያሉት አስራ ሁለቱ አሁን የቤተ ክርስቲያኗ እጥር በአስራ ሁለቱ ነገደ እስራኤላውያን የተሰየመና በተለይ ታቦቱ ያለበትን አካባቢውን ገሊላ ከተራራ ውስጥ የሚገኙትን ደግሞ ቢታኒያ እና ደብረ ዘይት እንዲሁም ሌሎች ከቤተ ክርስቲያኑ በየአቅጣጫ የሚገኙት ለምሳሌ ኮሬ፣ ደብረ ሲና፣ ካዴስ፣ ኬብሮን፣ ያሪኮ፣ ኢየሩሳሌም፣ አሌት፣ ደብረ ሊባኖስ፣ አርሞኒየም እና ደማስቆ እነዚህ ሁሉ እስካሁን ድረስ በገደል የተከበበች ነች። ቤተ ክርስቲያኗ አስራ ሁለት የተለያዩ በሮች አሏት። በእነዚህ ስያሜዎች አሁንም ድረስ የምትጠራ መሆኑን የሚያሳይ ነው። ስለዚህ ባጭሩ የቤተክርስቲያኗ አመሰራረት እና ታሪኳ ይህንን ይመስላል። በተለይ በተደባበ ማርያም ቤተ ክርስቲያን ሃይማኖታዊ፣ ባህላዊና ታሪካዊ ቅርሶች ይህን አስመልክቶ ጥናት ለማካሄድ የወደዱት ለምንድን ነው? እሱ ላይ እንዳስቀመጡት ለቱሪዝም እድገት ያላቸው ሚና ፍተሻ ነው የሚለው እና ከቱሪዝም ጋር ስለማገናኘቱ በሃይማኖቱ ዘርፍም ሆነ በሀገር ቅርስነት በኩል የሚኖረው ሚና ምንድን ነው? እስካሁንስ ከቱሪዝም አኳያ ያለው እውቅና ምን ያህል ከፍ ያለ ነው ወይም ዝቅ ያለ ነው? በመጀመሪያ ይሄንን ጥናት ለማድረግ ያነሳሳይ መሰረታዊ በሆነ መልኩ ጥናቱን ለማጥናት ዓላማ ይዤ ተነስቼ አይደለም። ወደዛ አካባቢ የሄድኩት ለሶስተኛ ዲግሬ የአማርኛ ዘዎች ገለጻና ቅረሳ በሚል የተለያዩ መረጃዎችን ለመሰብሰብ ወደዛው ባቀናሁበት ጊዜ ሳይንት ወረዳ ላይ አንድ መጽሔት ታነሳው እና ሳይ ተድባ በማርያም እጅግ በጣም ብዙ ቅርሶች ያሏትና ነገር ግን ሀገርም ሆነ በዓለም አቀፍ ደረጃ እውቅና ያላገኘች መሆኑን ሳቅ ከከተማዋ አስተዳደር ጋር መኪና ተመድቦልኝ ተድባ በማርያም በጣም መንገዱ እጅግ በጣም አስቸጋሪና ለመግባትም ወደዛ በጣም ብዙ ችግር የሚፈጥር መንገድ ነው። ነገር ግን በእነሱ ትብብር መሰረት እዛ ሄጅ ነው ከሶስተኛ ዲግሪ ጥናት ጋር ጎን ለጎን አንድ ሶስት አራት ቀኖችን እዛ ተቀምጬ ነው ለማጥናት የሞከርኩት። እንዳሰብኩትም እዛ በሄድኩበት ጊዜ በተለይ የመጀመሪያው አተያዬ አሁን አላጠናሁትም፣ ነገር ግን ይሄ በቱሪዝም ዙሪያ ላይ የመልካ ምድር አቀማመጥ ቱሪዝም ላይ እጅግ በጣም ተድባ በማርያም ላይ ሆኖ የደንቆሮ ጫካና ሌሎችም ወጣ ገባ ያላቸው የተለያዩ የመሬት አቀማመጧ ለቱሪዝም እጅግ በጣም የሚማርክ ሆኖ ነው ያገኘሁት። ከዛ በኋላ ግን ወደ ቤተክርስቲያኗ ወደ ውስጥ የምንሄድበት ጊዜ እጅግ በጣም የተለየ ቅርሶች በውስጧ አካታ የያዘች ከቦታዋ አቀማመጥ ጀምሮ በጣም ለቱሪስት መስህብ የምትሆን ምክንያቱም በብሉይ ኪዳን ዘመን የነበሩትን አሻራዎች በሙሉ አካታ የያዘችና የንግስት ሳባን ታሪክ እንደ ታሪክ የሚወራውን ነገር በተለይ የኔ ፍተሻ ነው ጥናቱ ወደ ውስጥ ተጠልከው ቢጠና የንግስት ሳባ ታሪክና የንጉሥ ሰለሞን ታሪክን እጅግ በጣም የሚያስተሳስቡ እጅግ በጣም ውድ ቅርሶች ያሉት ነገር ግን በሀገር ውስጥም ሆነ በዓለም አቀፍ ደረጃ ምንም ያልተዋ ቦታ በመሆኑ ጥናቱን እዛው ቆይቼ እንዳጠና አስገድዶኛል። በተለያዩ አይነት መንገድ ያሏት ቅርሶችን በምናይበት ጊዜ እጅግ በጣም ብዙ፣ ለምሳሌ አንድ ዘውድ ቅርስ በምናይበት ጊዜ በጣም ማራኪ ውበት ያለው የወለው ንጉሥ ዘውዳቸውን እዛ ያስቀመጡበት አጼ አልበሳ ውድም፣ አጼ ሚናጃሽም፣ አጼ ፋሲም፣ አጼ እያሱና አጼ ባካፋን በየዘመናቸው ይቺን ቤተ ክርስቲያን ሲጠግኗትና ውስጧ ያለውን ነገር እነሱ የተረዱት ነገር ግን እኛ የዘመኑ ሰዎች ግን ያልተረዳ ነው። እጅግ በጣም ብዙ ቅርሶች ይፈጣ ለምሳሌ ከእንጨትና ካሳነባሪ የተሰራውን መንበረ ዳዊት በምናይበት ጊዜ ይሄ መንበረ ዳዊት ነው የሚለው እና አሰራሩም እጅግ በጣም ልዩና በዛን ጊዜ የዛ አይነት ቅርስ የመኖሩ ጉዳይ ምክንያቱም የተሰራው ከእንጨትና ካሳነባሪ የመሆኑ ጉዳይን በምናይበት ጊዜ እጅግ በጣም ብዙ ነገሮችን እናያለን ለምሳሌ ከወርቅና ከአልማዝ የተሰራው የንጉስ ሚካኤል ዘውድን በምናይበት ጊዜ እጅግ ጥበቡም ሁሉም ነገር እጅግ በጣም የሚማርክና በቅርስነቱም እጅግ በጣም ብዙ እድሜ ያለው ቅርስ ነው። ቅድም እንዳልኩትም ይሄ የአጼ ዳዊትን መንበርን በምናይበት ጊዜ አሰራሩም እጅግ በጣም የተለየ ነው። በተለያየ አይነት መንገድ የነገስታት ልብሰ መንግስት አልባሰተክህ ነው። በተለያየ አይነት መንገድ የናፌ ገላውዶች የተዋጉበት ሳበው ጠበንጃ ባለ ወርቅ ጣፋ ጋሻዎቹ በተለያየ አይነት መንገድ የምናገኛቸው እነዚህ በወርቅ ጣፋና ሙጣ እንዲሁም በብር እና በወርቅ ሙጣ የተሰሩ ጋሻዎችን ስናይ ቤተ ክርስቲያኗ እጅግ በጣም ትልቅ ቅርስ ያላት፣ ነገር ግን አሁን ላይ ምን ደረጃ ላይ እንደደረሰ አላውቅም። ወረዳውና ክልሉ በመተባበር እነዚህ ቅርሶች ለማስቀመጥ አንድ ቤት እየተዘጋጀ ነበረ። ነገር ግን አሁንም እሱም ተገቢ አይደለም ተብሎ እንደቆመ ሰምቻለሁ። ነገር ግን ከዛ በፊት ግን የነበሩት ግን እነዚህ ቅርሶች እርስ በርስ ተደራርበው፣ ለምሳሌ ቅድም ያየነውን ቅድም የተናገርነውን ከወርቅና ከአልማዝ የተሰራ የንጉስ ሚካኤል ዘውድን ስናይ፣ እነዚህ የወርቅ ሙጣዎቹ እነዚህ እንትኖች ሁሉ እየወላለቁ የሄዱበት ሁኔታ ነው ያለው። ሌሎችንም ማንሳት እንችላለን። መቅደሱ ውስጥ የተሳሉ ስዕሎችን እንደምናይበት ጊዜ እጅግ በጣም ግሩም የሆኑና በዛን ዘመን እንዲህ አይነት ሰዓሊያን ያሉበት መሆኑን እንረጋለን። ሌላው ትልቁ ነገር በተለይ ከክርስቶስን ሕማማተ መስቀል እስከ ትንሣኤው ድረስ ታሪኩን የሚያሳይ የብራና ስዕል በጣም ረዥም የሆነ በጣም ትልቅ እርስ ነው እሱ። እንደዚሁም ደግሞ ቅዱስ ሉቃስ የሳላቸው የቅዱስ ድንግል ማርያም ስዕሎች አሁን ይሄ ቅዱስ ሉቃስ የሳላቸውን የቅዱስ ድንግል ማርያም ስዕሎችን በምናይበት ጊዜ አሁንም ንግስት ሰባና ንግስት ሰለሞን የነበራቸውን ግንኙነት በጣም የሚያጠናክር ነው። ሌላው ደግሞ ለየት ያለው በጀርባውና ከውስጡ የዐረበኛ ጽሑፍ የተጻፈበት አውድ ያለው። ይሄ በተለይ ዐረበኛ ጽሑፍ የተጻፈበት ኢትዮጵያ ከአረብ አገሮች ጋር እጅግ በጣም ብዙ ግንኙነትን የምታደርግ መሆኑን ነው የሚያሳየው። በተለይ አዲስ አበባ ዩኒቨርሲቲ ሄጄ ይሄንን ጽሑፍ ለማስተርጎም እጅግ በጣም ብዙ ሞክር የነበረ፣ ነገር ግን ይሄ ጥንታዊ አረብና ዘመናዊ አረብ እጅግ በጣም የተለያየ ትርጉም ነው ያላቸው እና አዲስ አበባ ዩኒቨርሲቲ ያሉ ምሁራንም ይሄንን ለመፍታት እጅግ በጣም የተቸገሩበት ነው። ስለዚህ ይሄ አረብኛ ጽሑፍ ነጥብ አልባ ሆኖ በመገኘቱ ብዙ የትርጉም አከራካሪ ጉዳዮችን ያስነሳ በአረብኛ ጽሑፍ ውስጥ ፊደሎች ሲጻፉ በሁለት አይነት መንገድ እንደሚጻፉ እና አንደኛው ነጥብ ያለው ጽሑፍ ሞጃማ ሲባል ነጥብ የሌለው ደግሞ ሀሩፍ ሞማ ላይ ይባላል። ስለዚህ ይሄ ነጥብ በመኖርና ባለመኖር ምክንያት የትርጉም ለውጥ በማስከተሉ እነሱም ትርጉሙን ለመፍታት እጅግ በጣም የተቸገሩበት በተለይ ባለ ሁለት ተካፋች መስቀሎች አሁን እነዚህ መስቀሎች እጅግ በጣም ጥበባቸው የረቀቀና በዛን ዘመን አባቶች በጣም የረቀቀ ጥበብ ያላቸውና የረቀቀ ስራ እንደሚሰሩ የወርቅ መስቀሉን በምናይበት ጊዜ እጅግ በጣም የተለየ መስቀል ነው። ሌሎቹንም እነዚህ በተለይ በቤተ ክርስቲያን ውስጥ ዘመናትን ያሳለፉ የብራና መጽሐፍ በተለይ የነ ቅዱስ ያሬድ የደረሰውን የድጓ መጽሐፍ ራሳቸው አዛዥ ጌራና አዛዥ ራጉኤል ምልክት እንዲኖረው አድርገው በእጃቸው የጻፉት ነገር እዛ አለ። እንደዚሁም ከኢትዮጵያ ከተለያዩ የአረብ ሀገራት ጋር የምትገናኝ መሆኑን በጌዝና በአረበኛ ቋንቋ የተጻፈ ወንጌል አለ። የወርቅ ጉጉብታ ያለበት የወንጌል ወርቅ አለ። እንደዚሁም በአርማይካ ቋንቋ የተሳፈ የሴሌዳ መጽሐፍም እንደዚሁ እናገኛለን። እና እነዚህ በጣም እጅግ በጣም ብዙ እድሜ ያስቆጠሩ እነዚህ የቤተ ክርስቲያናት ቅርሶች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እጅግ በጣም ብዙ ታሪኮችን በውስጧ አካታ የያዘች፣ ነገር ግን በጥናትም ሆነ በተለያዩ አይነት መንገድ ትኩረት እንደተነፈጋት እናያለን። እኔ በፍተሻል ካጠናሁት እንጂ እነዚህ ቅርሶች በብዛት ቢጠኑ፣ ጠለቅ ተብሎ ቢጠና እጅግ በጣም ብዙ የጥናት ውጤቶች እና በተለይ እንደዚህ አከራካሪ ጉዳዮች የነ ንጉሥ ሰለሞን የነ ንግሥት ሳባም ታሪክ እጅግ በጣም ብዙ ነገሮችን ማግኘት ይቻላል። ስለዚህ በአጭሩ ይሄንን ይመስላል። ነገር ግን ብዙ ጉዳዮች አሉ ተድባበ ማርያም ውስጥ በጣም አሁንም እጅግ በጣም ብዙ ጥናት የሚያስፈልጋቸው አሁን ለምሳሌ የእመቤታችን ቅድስት ድንግል ማርያም እናት ያና ጸጉር በእንስራ ነገር ውስጥ የተቀመጠበት ነገር አለ። ያ የእንስራ አላየሁትም። እሱን ብዙ ጊዜ ለማሳየት ይቸገራሉ። እዛ ውስጥ ያለው አሁን የቅድስት ሐና ጸጉር የተቀመጠበት ራሱ እንስራው አሰራሩ፣ ጥበቡ እጅግ በጣም ለየት ያለ ነው እና እጅግ በጣም ብዙ ቅርሶች ለምሳሌ የሰልስቱ ደቂቅ በሄሮድስ ጊዜ የተጨፈጨፉ ሕፃናት። አጥም ሁሉ እዛ እንዳለ ይነገራል እና በጣም ብዙ ሚስጢር ያላት ተድባበ ማርያም ብቻ ሳቶን በደታችን ላይ በዙሪያው ያሉት የተለያዩ ገዳማት እጅግ በጣም ብዙ ቅርሶችን ይዘዋል። ስለዚህ ይሄን ጥናት ለማድረግ ያነሳሳኝ እነዚህና እነዚህ የመሳሰሉት ነገሮች መኖራቸውንም እስከማናቅ ድረስ፣ ነገር ግን እዛ በጣም አስቸጋሪ በሆነ መንገድ ውስጥ ተከማችተው የሚገኙ ስለሆነ ይሄንን ቅርስ ለዓለም ለማስተዋወቅ ካለ ጉጉት የተነሳ ነው ይህን ያጠናሁት። ኢትዮጵያ ካላት በረከት ውስጥ ብዙ ታሪካዊ ቅርስ ባለቤት መሆኗና ብዙ ታሪክ ሀብት ሀገር መሆኗ ነው። በሌላ በኩል በብርቱ ትችት የምትነሳበት ደግሞ ያላትን የቱሪዝም ሀብት በተለይ እና ታሪኮቿን ለዓለም በማስተዋወቅ ጠቃሚ የሆነ ገቢ ማስገኘት ባለመቻል ነው። ብዙም የሌላቸው እነኬንያ በዛ ሲተዳደሩ ኢትዮጵያ አሁንም ባህዛኝ መልኩ እንደምትገኝ ነው። እርስዎም በዚህ በቱሪዝም ላይ ተኩረዋል። ኢትዮጵያ ውስጥ ያለው በተለይም ሃይማኖትንም ሆነ ሌሎችንም ታሪካዊ ቅርሶች እና የተፈጥሮ ሀብቶች አያይዞ በቱሪዝም መስኩ አገሪቱን ለዓለም በማስተዋወቅ የሚዳሰሱም ሆነ የማይዳሰሱትን ለመጠቀም ምን ያህል ተችሏል ይላሉ? ካልሆነስ ምን መደረግ አለበት? ተድባበ ማርያምን ጨምሮ ለዓለም ለማስተዋወቅና የቱሪስት መስህብ ወይም መዳረሻ ለማድረግ አሁን ትልቁ ችግር ምንድን ነው? አንድ ጊዜ በአንድ ወቅት ላይ አማራ ክልል ባህልና ቱሪዝም ቢሮ አንድ ቡድን አደራጅቶ በየቦታው እየዞረ ቅርሶቹን ለማየት ሞክሯል። ነገር ግን አይቶ መዝግቦ መሄድ ብቻ ሳይሆን በተለይ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጋር የባህልና ቱሪዝም ሚኒስቴር እጅና ጓንት ሆኖ መጀመሪያ ምን አይነት ቅርሶች አሉን በተለያየ መንገድ እነዛ ቅርሶቹ በአግባቡ መንገዳቸውም አስቸጋሪ ይሁን በተለያየ አይነት መንገድም ብዙ ውስብስብ ነገሮች ይኖሩት እነዚህን ነገሮች በማቃለል ሁሉም ቅርሶች ከተመዘገቡ በኋላ መጀመሪያ በየደረጃው እየተመደቡ አንደኛ ሁለተኛ ሶስተኛ እየተባሉ ጥናት ከተደረገባቸው በኋላ በጥናቱ በሚያሳየው ውጤት መሰረት እነዛን ቅርሶቹን ለአጥኚዎችም ሆነ ለጎብኖች ክፍት የማድረጉ ሁኔታ አሁንም እጅግ በጣም አስቸጋሪ ነው። ይሄ በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እጅግ በጣም ብዙ ጥርጣሬ የሚፈጥረው ቅርሶች በተለያየ አይነት መንገድ ከየቤተክርስቲያኑ እየወጡ ወደ አውሮፓና አሜሪካ ሀገራት በጣም እየሄዱ ይገኛሉ። ስለዚህ እኔም አሁን ወደዛ ቤተክርስቲያን ወደ ተድባበ ማርያም በሄድኩበት ጊዜ እኔ ከባህልና ቱሪዝም ከወረዳው ቢሮ ጋር አስተዳደሩም በጣም ከፍተኛ እገዛ አድርጎልኝ ስለሄድኩ እኔም ምንም አልተጠራጠሩም እንጂ ቅርሶቹን ለማሳየት በራሱ እጅግ በጣም ፍራቻ ያለበትና መጠራጠር ያለበት ነገር ነው። በዚህ ሁኔታ ላይ ግን እነዚህ ቅርሶች ተሸፍነውና በአንድ ቦታ ተጣበው እየተበላሹና ከትውልድ ወደ ትውልድ ለመሸጋገር እጅግ በጣም ብዙ እንቅፋት እየተፈጠረ ነው ያለው። ሌላ ጉዳይ ግን አሁንም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከኢትዮጵያ ታሪክ ጋር የተያያዘችና እጅግ በጣም ብዙ ጥናቶች ሊደረጉባት እንደሚችሉ ታውቆ አንድ ትልቅ ግብረ ኃይል መቋቋም ያለበት ይመስለኛል። አሁን እኔ ተድባበ ማርያምን አነሳውኝ እንጂ በአካባቢው ያሉት የተለያዩ ገዳማት፣ የተለያዩ ዋሻዎች እንደዚሁም ደግሞ ይሄ የመልካ ምድር ቱሪዝም የሚባለውን ነገር ራሱ ተድባበ ማርያም ላይ ቆመን ስናይ በንቆሮ ዋሻና ያለን የተለያዩ በጣም የሚማርኩ መልካ ምድራዊ አቀማመጦች ሁሉ አሉ። ስለዚህ የኢትዮጵያ የቱሪዝም እድገት እጅግ በጣም ደከም ያለ እና ወደፊት ትኩረት ቢሰጠው እጅግ በጣም ብዙ ጎብኚዎችን እና የተለያዩ ጥናቶችን ደግሞ እጅግ በጣም የሚገርሙ ውጤቶች ይኖራቸዋል ብዬ አስባለሁ። ነገር ግን እስካሁን ድረስ ግን እኔ ትኩረት ሰጥቶታል። ምክንያቱም አሁን እንዲህ አይነት ቅርሶችን የያዘች ቦታ መንገዷ እጅግ በጣም አስቸጋሪ እና እዛ ለመድረስ መኪናው ጎማውን ጨርሶ እዛ የሚደርስበት በጣም የመንገዱ አስቸጋሪነት በጣም አሳሳቢ ነው። ቅርሶችን የሚጠብቅና የሚንከባከብም የሰለጠነ ባለሙያ ባለመመደቡ የብራና መጽሐፍት የተደጎሱበት ቆዳ መላላት፣ የተኮተቱበት ክር ተበጣቶ የመነጣጠል፣ አንዳንድ የወርቅ ፈርጦች ተነቅሎ የመጥፋት ቅርሶቹ ቅድም እንዳልኩት ይዘረፋሉ በሚል ስጋት ኃላፊነቱን ወስዶ ለጎብኞችና ለተመራማሪዎች ክፍት የሚያደርግ አካል ያለ መኖሩ እና በቂ የሆነ የማስተዋወቅ ስራ ዋናው ትልቁ ነገር በቂ የሆነ የማስተዋወቅ ስራ ከተሰራ እና እነዚህ ቅርሶች ተመዝግበው በተለያየ አይነት መንገድ አለመውጣት፣ አለመዘረፋቸው፣ አለመወሰዳቸው እርግጠኛ ሆኖ ተጠያቂ የሚሆን አካል ቢኖር እጅግ በጣም ጥሩ የቱሪዝም ሀብት ይሆናሉ ብዬ አስባለሁ። ነገር ግን እስካሁን ድረስ የተሰራው ስራ እጅግ በጣም አናሳ እንደሆነ ነው የሚሰማኝ። ዶክተር መንግስቱ ታደሰ በደብረ ብርሃን ዩኒቨርሲቲ የስነ ልሳን መምህር፣ ስለ ቃለ ምልልሱ እናመሰግናለን። እሺ እኔ አመሰግናለሁ እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስ ቢ ኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስ ቢ ኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፖፖፖካ